ኦሪት ዘጽአት ምዕራፍ ሰላሳ ስድስት ለመቅደስም መገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብንና ማስተዋልን የሰጣቸው ባስልኤልና ኤልያብ፣ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ። ሙሴም ባስልኤልንና ኤልያብን፣ እግዚአብሔርም በልቡ ጥበብ ያደረገለትን በልብ ጥበበኛ ሰው ሁሉ ሥራውንም ለመሥራት ይቀርብ ዘንድ ልቡ ያስነሣውን ሁሉ ጠራቸው። እነርሱም የእስራኤል ልጆች ለመቅደስ መገልገያ ሥራ ያመጡትን ስጦታ ሁሉ ይሠሩ ዘንድ ከሙሴ ተቀበሉ። እነዚያም እንደ ፈቃዳቸው ማለዳ ማለዳ ስጦታውን ገና ወደ እርሱ ያመጡ ነበር። የመቅደሱንም ሥራ የሚሠሩ ጠቢባን ሁሉ የሚያደርጉትን ሥራ ትተው መጡ። እነርሱም ሙሴን እግዚአብሔር ለመገልገያ ሥራ ያደርግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝብ አመጡ ብለው ተናገሩት። ያመጡትም ነገር ሥራን ሁሉ ለመፈጸም በቅቶ ገና ይተርፍ ስለ ነበር ሙሴ አዘዘና፣ ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈሩ ውስጥ አሳወጀ። ሕዝቡም እንዳያመጡ ተከለከሉ። በእነርሱም ዘንድ ያሉት ሥራ ሲሠሩ የነበሩት በልባቸው ጥበበኞች ሁሉ ማደሪያውን ከዐሥር መጋረጆች ሠሩ። እነርሱንም ከተፈተለ ከጥሩ በፍታ ከሰማያዊውም ከሐምራዊውም ከቀይም ግምጃ ሠሩ። በእነርሱም ላይ ብልህ ሠራተኛ እንደሚሠራ ኪሩቤልን አደረጉባቸው። የእያንዳንዱ መጋረጃ ርዝመት ሀያ ስምንት ክንድ ወርዱም አራት ክንድ ነበር። የመጋረጃዎቹም ሁሉ ልክ ትክክል ነበር። አምስቱንም መጋረጆች እርስ በርሳቸው አጋጠሙ። አምስቱንም መጋረጆች እንዲሁ እርስ በርሳቸው አጋጠሙ። ከሚጋጠሙትም መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አደረጉ። ደግሞም ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ አደረጉ። አምሳ ቀለበቶችን በአንድ መጋረጃ አደረጉ አምሳውንም ቀለበቶች በሁለተኛው መጋረጃ ዘርፍ አደረጉ። ቀለበቶቹ እርስ በርሳቸው ፊት ለፊት የሚተያዩ ነበሩ። አምሳም የወርቅ መያዣዎች ሰሩ። መጋረጆችንም እርስ በርሳቸው በመያዣዎች አጋጠሟቸው አንድ ማደሪያም ሆነ። ከማደሪያውም በላይ ለድንኳኑ የሚሆን መጋረጆችን ከፍየል ጠጉር አደረጉ። አስራ አንድ መጋረጆች አደረጉ። እያንዳንዱም መጋረጃ ርዝመቱ ሠላሳ ክንድ፣ እያንዳንዱን መጋረጃ ወርዱ አራት ክንድ ነበር። የአስራ አንዱም መጋረጆች መጠናቸው ትክክል ነበር። አምስቱንም መጋረጆች እርስ በርሳቸው አንድ አድርገው ስድስቱንም መጋረጃዎች አንድ አድርገው አጋጠሟቸው። ከተጋጠሙትም መጋረጆች በአንደኛው መጋረጃ ዘርፍ ላይ አምሳ ቀለበቶች አደረጉ። ደግሞም ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ አምሳ ቀለበቶች አደረጉ። ድንኳኑም አንድ እንዲሆን ያጋጥሙት ዘንድ አምሳ የናስ መያዣዎችን ሠሩ። ለድንኳኑም መደረቢያ ከቀይ ከአውራ በግ ቁርበት፣ ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አደረጉ። ለማደሪያውም ከግራር እንጨት የሚቆሙትን ሳንቆች አደረጉ። የሳንቃውም ሁሉ ርዝመት አሥር ክንድ ወርዱም አንድ ክንድ ተኩል ነበር። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ ሁለት መጋጠሚያዎች ነበሩ። ለማደሪያው ሳንቆች ሁሉ እንዲሁ አደረጉ። ለማደሪያውም በደቡብ ወገን ሃያ ሳንቆች አደረጉ። ከሃያውም ሳንቆች በታች አርባ የብር እግሮች አደረጉ። ከእያንዳንዱም ሳንቃ በታች ለሁለቱ መጋጠሚያዎች ሁለት እግሮች ነበሩ። ለማደሪያው ለሁለተኛው ወገን በሰሜን በኩል ሃያ ሳንቆች አደረጉ። ለእነርሱም አርባ የብር እግሮች፣ ከእያንዳንዱም ሳንቃ በታች ሁለት እግሮች አደረጉ። ለማደሪያውም በምዕራቡ ወገን በስተኋላ ስድስት ሳንቆች አደረጉ። ለማደሪያውም ለሁለቱ ማዕዘን በስተኋላ ሁለት ሳንቆች አደረጉ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንድ ሳንቃ ድርብ ነበር። ለሁለቱም ማዕዘን እንዲሁ ሁለት ነበሩ ስምንት ሳንቆችና አስራ ስድስት የብር እግሮቻቸው ከእያንዳንዱም ሳንቃ በታች ሁለት ሁለት እግሮች ነበሩ። ከግራርም እንጨት በማደሪያው በአንደኛው ወገን ላሉት ሳንቆች አምስት መወርወሪያዎች፣ በማደሪያውም በሁለተኛውም ወገን ላሉት ሳንቆች አምስት መወርወሪያዎች ከማደሪያውም በስተኋላ በምዕራቡ ወገን ላሉት ሳንቆች አምስት መወርወሪያዎች አደረጉ። መካከለኛውንም መወርወሪያ በሳንቆቹ መካከል ከዳር እስከ ዳር አሳለፉ። ሳንቆቹንም በወርቅ ለበጧቸው። ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ አደረጉ። መወርወሪያዎቹንም በወርቅ ለበጧቸው። መጋረጃውንም ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተለም ከጥሩ በፍታ አደረጉ። ብልህ ሠራተኛ እንደሚሠራ ኪሩቤልን በእርሱ ላይ አደረጉ። ከግራርም እንጨት አራት ምሰሶዎች አደረጉለት፤ በወርቅም ለበጧቸው፣ ኩላቦቻቸውም የወርቅ ነበሩ። ለእነርሱም አራት የብር እግሮች አደረጉ። ለድንኳኑም ደጃፍ ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተለም ከጥሩ በፍታ በጥልፍ አሠራር የተሠራ መጋረጃ አደረጉ። አምስቱንም ምሰሶች ኩላቦቻቸውንም አደረጉ። ጒልላቶቻቸውንና ዘንጎቻቸውንም በወርቅ ለበጧቸው። አምስቱም እግሮቻቸው የናስ ነበሩ።